በመጪው ሰኞ ጥር 122017 ዓ ም ቃለ መሐላ ፈጽመው ሥልጣን የሚረከቡት ተመራጩ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በእርሳቸው የአስተዳደር ዘመን ሊፈጽሙ ያሰቧቸውን በርካታ ጉዳዮች ሲያስተዋውቁ እንደነበር ይታወሳል። ሊፈጽሙ ያቀዷቸው በርካታ የፖሊሲ ለውጦች በአጭርና ረጅም ጊዜ በአሜሪካ የውስጥ ጉዳይና በዓለም አቀፍ ግንኙነት ላይ ትልቅ አንደምታ እንደሚኖረው ተንታኞች ይገልጻሉ። በትረምፕ መመረጥ ደስታቸውን በሚገልጹ አሜሪካውያን እንዳሉ ሁሉ በመጪው አስተዳደራቸው ዘመን ስጋት የገባቸው አሜሪካውያንም ይገኛሉ። ከዋና ዋና የአገር ውስጥ ጉዳዮች ውስጥ የስደተኞች ጉዳይ ዋነኛው ሲሆን፣ በኢኮኖሚ፣ በጤና አገልግሎት ሽፋን እና በማኅበራዊ ጉዳዮች ዙሪያ እንደሚኖሩ የሚጠበቁ ለውጦች ተጠቃሽ ናቸው። ተመራጩ ፕሬዚደንት ዶናልድ ትራምፕ በተለይም የስደተኞችን ጉዳይ የምርጫ ዘመቻቸው ዋና ጉዳይ አድርገው ነበር። መጪው አስተዳደራቸው በሕገ ወጥ ፍልሰተኞች ላይ ጠንከር ያለ የሕግ ማስከበር እርምጃ እንደሚወስድ በተደጋጋሚ አስታውቀዋል። ጠንከር ያለ የድንበር ቁጥጥር እንደሚያደርጉ፣ በተጨማሪም ሕጋዊ ሰነድ የሌላቸውን በቁጥጥር ስር አውለው ከሀገር እንደሚያባርሩ ቃል ገብተዋል። በአሜሪካ ታሪክ ግዙፍ በሚባል ደረጃ ስደተኞችን ከሀገር እናስወጣለን። አማራጭ የለንም፣ አማራጭ የለንም፣ አማራጭ የለንም። ምክንያቱም የትኛውም ሀገር ይህን ችሎ ማስተናገድ አይችልም። ኢኮኖሚውን በተመለከተ ለሀገር ውስጥ ነጋዴዎች የታክስ ቅነሳ እንደሚኖር ከውጪ በሚገቡ ሸቀጦች ላይ ግን ከፍተኛ የታሪፍ ጭማሪ እንደሚኖር ትረምፕ አስታውቀዋል። በአሜሪካ የሚመረቱ ሸቀጦች ለገበያው ቅድሚያ እንደሚሰጣቸው የአሜሪካን ምርት ይግዙ የሚለው መርህ ተጠቃሽ ነው። መንግሥት በኩባንያዎችም ሆነ በሌሎች ተቋማት ላይ ያለው ቁጥጥር እንዲቀንስ ማድረግ የዶናልድ ትራምፕ አንዱ ዕቅድ ነው። ማህበራዊ ጉዳዮችን በተመለከተ ተጠቃሹ የተመሳሳይ ፆታ ግንኙነትና በትዳር መጣመር መጪው የትራምፕ አስተዳደር አጥብቆ የሚቃወሙ ሲሆን በአጠቃላይ ፆታን በተመለከተ አንድ ሰው ወንድ ወይም ሴት ሆኖ የሚወለድ እንጂ ያሻውን ፆታ መምረጡን ትራምፕም ሆነ ተከታዮቻቸው አጥብቆ ይቃወማሉ። የትራምፕ የአገር ውስጥና የውጭ ፖሊሲ ለውጦችን እንዲዳስሱልን በቴክሳስ ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑትን ፕሮፌሰር መሐመድ ጣይሮን ጋብዘናል። አንደኛው ኢሚግሬሽን ነው። እንግዲህ ኢሚግሬሽን ላለፉት አራት ዓመታት ቦርደር በጣም ክፍት ነበር፣ ሰው ይገባ ነበር። ያ ይቀየራል። አንደኛው እሱ ነው። ሁለተኛው ኢኮኖሚ ነው። በትራምፕ የመጀመሪያው አስተዳደርም ቀረጥ ቀንሶ ነበር፣ በተለይ ቢዝነስ ታክስ። አሁንም ይቀንሳል የሚል ግምት አለ። ሁለተኛው ደግሞ ታሪፍ ነው። በተለይ ከቻይና ወደ አሜሪካ የሚገባ ዕቃ ላይ ቀረጥ ጨምራለሁ ብለዋል ያሉ ያ ምንም እንትን የለውም እና ያ ደግሞ ከባይደን በጣም የተለየ ነው። ሶስተኛው ደግሞ አፎርደብል ኬር አክት ይህ ኦባማ ኬር የሚሉ ትራምፕ አይወደውም ተናግሮታ ያንንም ሊቀይር ይችላል። ካልቀይረም በጣም የተበረዘ ዋር ዳውን የሆነ በጣም ደካማ እስከ ልተኑ ብቻ እንዲቀር ያደርጋል የሚል ግምት አለ። ሌላው ደግሞ ፎረን ፖሊሲ አሜሪካ ፈርስት መፈክር አለው ትራምፕ። አሜሪካ ውስጥ የሚሰራ እቃ ግዙ፣ ማኒፋክቸሪንግ ወደ አሜሪካ መልሳለሁ፣ የመንግስትን ቁጥጥር አላላለሁ፣ የጋዝ ኤክስፕሎሬሽን በሰፊ እንዲደረግ አደርጋለሁ የሚል አለ። ያ ደግሞ ዳይሬክት የትራምፕ የባይደን ፖሊሲ ኦፖዚት ነው። ሌላው ቅድም እንዳልኩት የሶሻል ኢሹዎች ናቸው። የባይደን አስተዳደር በጣም ግራ ዘመም ነው። ያንን ብሎ ተናግሮታል። በትራምፕ ያንን የሚቀይር ይመስለኛል። በተለይ በተለይ ይሄ ኤልጂቢቲ የባህል ነገር ይቀየራል የሚል ምክንያቱም የትራምፕ አቋም በእነዚህ ነገሮች ላይ በጣም ወግ አጥባቂ ነው። በዚህ ሶሻል ኢሹስ ላይ በዚህ በዚህ በጣም ይለያል ትራምፕ። በአሜሪካ አነጋጋሪ የሆነው የፅንስ ማስወረድ መብት ሮ ቨርስስ ዌድ በሚል በሚታወቀው የጠቅላይ ፍርድ ቤት ውሳኔ መሠረት ለሀምሳ ዓመታት ተከብሮ የቆየ ቢሆንም በአብዛኛው ወጋ ጥባቂ በሆኑና ትረምፕ በመጀመሪያው ሥልጣን ዘመናቸው በሾሟቸው የጠቅላይ ፍርድ ቤት ዳኞች ምክንያት በሰኔ ወር 2015 በተደረሰው ውሳኔ መብት መሆኑ ተሽሮ ጉዳዩን እያንዳንዱ ግዛት እንዲወስንበት በር ከፍቷል። በዚህም መሠረት እስካሁን 12 ግዛቶች ጽንስ ማስወረድን ሙሉ ለሙሉ ከልክለዋል። የውሳኔው ደጋፊዎች እንዳሉ ሁሉ የሴቶችን የሥነ ተዋልዶ መብትና የጤና አገልግሎት የሚጋፋ ነው በሚል ከፍተኛ ትችትና ተቃውሞ በማስተናገድ ላይ ይገኛል። የውጭ ግንኙነትን በተመለከተ አሜሪካ ወሳኝ በሆኑ መስኮች በቻይና ላይ ያላትን ጥገኝነት ማቆም እንዳለባት ትረምፕ ሲያስታውቁ ከርመዋል። ያልተመጣጠነ የንግድ ግንኙነት ነው በሚል በመጀመሪያው የሥልጣን ዘመናቸው ከቻይና በሚገቡ ሸቀጦች ላይ ከፍተኛ ታሪፍ የጫኑት ትረምፕ ደግመው ወደ ሥልጣን የሚመጡ ከሆነ ታሪፉን በሦስት እጥፍ እንደሚጨምሩም አስታውቀዋል። ይህም ከቻይና ጋር ያለውን እና የንግድ ጦርነት በሚል የሚገለጸውን ሁኔታ ሊያባበስ እንደሚችል ተንታኞች በመናገር ላይ ናቸው። ፕሮፌሰር መሀመድ ጣይሮ ሌሎች የትረምፕ የውጭ ግንኙነት ሁኔታዎች ምን እንደሚመስሉ ተጨማሪ ይነግሩናል። የትራምፕ የውጭ ግንኙነት ባይላተራል ነው። ባይላተራል ስልህ ትራምፕ እነዚህ ዓለም አቀፍ ማህበራትን አያምናቸውም። በተለይ ዩናይትድ ኔሽንስ፣ እነዚህ የክላይሜት አግሪመንት ስምምነቶች፣ እንደዚህ ያለን ነገር ትራምፕ አያምንባቸውም እና ይሄንን ትታ አሜሪካ ወደ ባይላተራል ሪሌሽንሽፕ ብትመለስ ትችላለች። የሁለት ሀገር ስምምነት ማለት ነው። ይሄ እያንዳንዱ ሀገር ጋር በተናጥል ማለት ነው። ሶ ያ ሊሆን ይችላል። ሁለተኛ ደግሞ ከቻይና ጋር ፍጥጫ ሊሆን ይችላል። በዚህ አራት አመት፣ እንደዛ አይነት በአንድ በኩል የአሜሪካን ጦር ብዙም አለመጠቀም፣ በሌላ ደግሞ ከቻይና ጋር ኮንፍሮንቴሽን መፈለግ በታሪፍ በምናምን እያለ ሁለቱን ባላንስ እንዴት እንደሚያደረግ እንግዲህ እናያለን። እንግዲ የትራምፕ አፕሮች ትራንዛክሽናል ይሉታል። ትራንዛክሽናል ማለት ለምሳሌ አሜሪካን ሰጥቶ መቀበል እንበለው። ሰጥቶ መቀበል፣ ከዛ ያለፈ ምንም ነገር የለም። ይሄ ኢኮኖሚክ ፕሮግረስ፣ ንጹህ ውሃ አላችሁ፣ የእናንተ ኢኮኖሚ እንዴት ነው፣ ሄልዝኬር ሲስተማችሁ፣ ለዚህ አለመጨነቅ ማለት ነው። አሜሪካ የምትፈልገው ነገር አለ፣ እሱን ካገኘች በቃ፣ ከዛ አልፈን አንሄድም። ይሄ የሰው ልጆች መብት ምናምን ምናምን የሚባለው የነዚህ የግራ ዘመም ፖለቲከኞች መፈክር ስለሆነ እኛ እዛ ውስጥ የለንም ነው። ትራምፕ ለምሳሌ ከኢትዮጵያ ጋር ለምሳሌ ነው፣ አሜሪካና ኢትዮጵያ ያላቸውን ግንኙነት ስትሪክትሊ አሜሪካ ምንድን ነው የምትፈልገው? ኢትዮጵያ ከአሜሪካ ምንድን ነው የምትፈልጉት? ትራንዛክሽናል ማለት ከቢዝነስ እንዳያ፣ እኛ ኢትዮጵያ ውስጥ ስለሚደረግ የሰብአዊ መብት ምንም አያገባንም። ይሄ እሱ የነሱ ቢዝነስ ነው የሚል አይነት አፕሮች ይከተላል፣ የሚል ግምት አለ። ሌላው ደግሞ ይሄ የሚሊተሪ ኮንፍሮንቴሽን፣ በአንድ በኩል ከቻይና ጋር ኮንፍሮንቴሽን ሊኖር ይችላል። በሌላ በኩል ደግሞ ትራምፕን በመጀመሪያው ፕሬዝደንሲ እንዳየነው ብዙም የአሜሪካንን ኦር መጠቀም አይወድም አይፈልግም። ያ እንዴት እንደሚሰራለት አላውቅም። ግን እንደዛ አይነት በአንድ በኩል የአሜሪካን ጦር ብዙም አለመጠቀም፣ በሌላ ደግሞ ከቻይና ጋር ኮንፍሮንቴሽን መፈለግ በታሪፍ በምናምን እያለ ሁለቱን ባላንስ እንዴት እንደሚያደርግ እንግዲህ እናያለን። እንግዲህ ነው። በተጨማሪም ዶናልድ ትራምፕ በቅርብ ቀናት ውስጥ በይፋ እንደተናገሩት በዓለም ትልቋ ደሴት የሆነችውንና በአርክቲክ ውቅያኖስ ላይ የምትገኘውን ግሪንላንድ ከዴንማርክ መግዛት እንደሚሽው የፓናማን መተላለፊያ መልሰው በአሜሪካ ቁጥጥር ስር እንደሚያደርጉ፣ እንዲሁም የሜክሲኮን ባሕረ ሰላጤ የአሜሪካ ባሕረ ሰላጤ በሚል መሰየም እንደሚሹ አስታውቀዋል። እነዚህ የትረምፕ የውጭ ጉዳይ ንግግሮች በሚቀጥለው ሳምንት ወደ ዋይት ሀውስ ከመግባታቸውም ቀደም ብሎ በዓለም መነጋገሪያ የሆኑ ጉዳዮች ሆነዋል። ለአሜሪካ ድምፅ እንግዳ ወልዴ ዋሽንግተን ዲሲ።